እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ጥቅምት 24 2013 ዓ.ም ምሽት የጋቢና ቪ መርሃ ግብር ጀመረ። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት ውስጥ በታጣቂዎች መገደላቸውን የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትና እለት ባወጣው መግለጫ አስታወቀ። በዚህ ጥቃትም እስከ ትላንትናው ድረስ እስከ ሀምሳ አራት ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይለውናል። የሰማችኋቸው የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን ነው የምሽቱ እንግዳችን ናቸው። በሌላ በኩል በዓለም ዙሪያ በጉጉት የሚጠበቀው 46ኛው የአሜሪካ ፕሬዚዳንታዊ ምርጫ ድምፅ መስጫ የመጨረሻው ዕለት ላይ ነን። ዘጋቢዎቻችን በምርጫ ጣቢያዎች እየተዘዋወሩ ዘገባዎችን ያደርሱናል። ሙዚቃና ሌሎች ጥንቅሮችንም ይዘናል። የደንገረመው በመስተንግደው ካቀናባሪያችን ኤልያስ አስማረ ጋር በመሆን አብሬያችሁ ቆያለሁ። አሁን ስመኝሽ የቆየ ከዓለም ዙሪያ ከተሰባሰቡ አጫጭር ዜናዎች ጋር ትጠብቃችኋለች። አመሰግናለሁ ኤደን። የህዝብ ተወካዮች ምክር ቤት በጥፋት ኃይሎች አማካኝነት በአማራ ብሔር ላይ የሚደርሰው ግድያ፣ ጭፍጨፋና የዘር ማጥፋት ወንጀል በመንግስት በኩል የማያዳግም እርምጃ እንዲወሰድበት ጠይቋል። ምክር ቤቱ ይህን ጥያቄ ያነሳው ከትላንት በስቲያ በኦሮሚያ ክልል ምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ቀበሌ የአማራ ብሔርን ለይቶ የተፈጸመውን ጅምላ ጭፍጨፋና አሰቃቂ ግድያ አስመልክቶ ባደረገው ውይይት መሆኑን በማህበራዊ ድኅረ ገጹ አስታውቋል። ይህም በመግለጫ ጋጋታ የሚታለፍ ጉዳይ መሆን የለበትም፣ በሰፊው ልንወያይበትና እንደ መንግስት ሀገሪቷን ከመበታተን አደጋ ልንታደግ ይገባል ሲሉ የምክር ቤቱ አባላት ማስገንዘባቸውን ምክር ቤቱ በፌስቡክ ገጹ ላይ ያወጣው መረጃ አመልክቷል። የወቅቱ የአፍሪካ ህብረት ሊቀመንበር ሙሳ ፋኪ መሐማት ኢትዮጵያ ውስጥ በንጹሐን ዜጎች ላይ የተፈጸመውን ግድያ እንደሚያወግዙ አስታውቀው፣ የሀገሪቱ አመራሮች በአሰቃቂ ሁኔታ ጥቃቱን ያደረሱትን ይዘው ለፍርድ እንዲያቀርቡ ጠይቀዋል። የሀዘን መግለጫቸውን ጥቃቱ ለደረሰባቸውና ቤተሰቦቻቸውን ላጡት ያስተላለፉት ሊቀመንበሩ በአደጋው የቆሰሉትም ቶሎ እንዲያገግሙ ተመኝተዋል። የህብረቱ ኮሚሽን ሊቀመንበር ባስተላለፉት በዚሁ መልእክት በሀገሪቱ ላይ ዘርን መሰረት ያደረገ ግጭት እየተስፋፋ መሄዱን ጠቁመዋል። የሚመለከታቸው አካላት ይህን ከሚያባብስ ተግባር እንዲቆጠቡና ይልቁንም ያለውን ውጥረት ማርገብ የሚቻልበት ሁኔታ ላይ እንዲሰሩም ጥሪ አቅርበዋል። የፖለቲካ አመራሮች ሀገሪቱን ወደ ሀገር ግንባታና ብሔራዊ መግባባት የሚወስድ ተግባር ላይ እንዲሰማሩ ጠይቀው ይህና ለማድረግ ሀገሪቱን ብቻ ሳይሆን አጠቃላይ ቀጠናው ላይ ችግር እንደሚያስከትል አስጠንቅቀዋል። አይቬሪ ኮስት እንደ አውሮፓውያን አቆጣጠር ባለፈው ጥቅምት ሶስት ቀን ባደረገችው ምርጫ የሀገሪቱ ፕሬዝዳንት አላሳን ዋታራ ሳያሸንፉ እንዳልቀረ ተገልጿል። ፕሬዚዳንቱ የተወዳደሩት ለሶስተኛ ጊዜ ሲሆን በአጨቃጫቂው የምርጫ ሂደት በከፍተኛ ድምፅ እንዳሸነፉ ተገልጿል። የሀገሪቱ የምርጫ ኮሚሽን ፕሬዝዳንት ኢብራሂም ኩይሊ ባሊ ኩቢያ ፕሬዝዳንቱ ማሸነፋቸውን ዛሬ ማለዳ አስታውቀዋል። በሀገሪቱ ድምፅ የሰጡት ሰዎች ብዛት ከሀምሳ ከመቶ በላይ ሲሆን ዋታራ ከዘጠና አራት ከመቶ በላይ ድምፅ ማግኘታቸውን የምርጫው ኮሚሽን ፕሬዝዳንት ገልጸዋል። የአይቬሪ ኮስት ህገ መንግስታዊ ካውንስል ቅሬታዎችና ተግዳሮቶች መኖራቸውን ካጣራ በኋላ አሸናፊውን ማጽደቅ ይኖርበታል። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ዛሬ ተጀምሯል። ፕሬዚዳንት ዶናልድ ትራምፕ ከዛሬው ምርጫ በፊት ባደረጉት የመጨረሻ የምርጫ ዘመቻ በፔንሲልቬኒያ ክፍለ ግዛት የተራዘመ የድምጽ ቆጠራ እንዲካሄድ ጠቅላይ ፍርድ ቤት መፍቀዱ የድህረ ምርጫ ግጭት ሊያስከትል ይችላል ሲሉ አስጠንቅቀዋል። የድምፅ መለኪያ አሃዞች እንደሚያሳዩት በፔንሲልቬኒያ ክፍለ ግዛት የቀድሞ ምክትል ፕሬዚዳንት ጆ ባይደን በጥቂትም ቢሆን ትራምፕን እየቀደሙ ነው። በክፍለ ግዛቲቱ በፖስታ በኩል የተሰጠውን ድምፅ ለመቁጠር ከምርጫው በኋላም ቀናት ሊወስድ እንደሚችል ተገምቷል። በፖስታ በኩል መምረጡም ዲሞክራቶችን ሊጠቅም እንደሚችል ተገልጿል። የምርጫ ድምፅ ቆጠራ ጊዜ እንዲራዘም መፍቀድ ለማጭበርበር ተግባር ሊያመች ይችላል የህግ ስርዓታችንን ይጎዳል። በመንገዶች ላይም ግጭት ሊያስነሳ ይችላል። ስለሆነም አንድ ነገር መደረግ አለበት ሲሉ ፕሬዝዳንቱ በትዊተር ገጻቸው መልእክት አስተላልፈዋል። ፕሬዝዳንት ትራምፕ በመንገዶች ላይ ግጭት ሊነሳ ይችላል ስላሉት ጉዳይ ዲሞክራቱ ተወዳዳሪያቸው ባይደን በጋዜጠኞች ሲጠየቁ፣ ትራምፕ ለሚሉት ማንኛውም ነገር ምላሽ የመስጠት ፍላጎት የለኝም፣ ሰላማዊ ምርጫ እንዲካሄድ እና ብዙ ሰዎች ወጥተው እንዲመርጡ ነው የምፈልገው ብለዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ስራ አስኪያጅ ክርስቶፈር ሬ ባለፈው መስከረም ወር የምክር ቤት አባላት ፊት ቀርበው በሰጡት ማብራሪያ ዩናይትድ ስቴትስ ውስጥ በፖስታ ቤት በኩልም ሆነ በአካል ተገኝቶ በሚደረገው ምርጫ ማንኛውም አይነት የተቀነባበረ ምርጫን የማጭበርበር ተግባር አልታየም ሲሉ ማረጋገጫ መስጠታቸው ይታወሳል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የመሰረቱት የኮሮና ቫይረስን ጉዳይ የሚከታተለው ግብረ ኃይል አንጋፋ አባል ለአንድ ዓመት ለሚጠጋ ጊዜ የዘለቀው የኮቪድ-19 ወረርሽኝ ሀገሪቱን ወደ ከባድ ደረጃ እየከተታት ነው ሲሉ አስጠንቅቀዋል። የግብረ ኃይሉ አስተባባሪ የሆኑት ዶክተር ዴብራ በርግስ የአስተዳደሩ ባለስልጣኖች እንቅስቃሴን በመገደብና ቫይረሱን በመቆጣጠር መካከል ሚዛን የጠበቀ ጠንካራ እርምጃ እንዲወስዱ ማሳሰባቸውን የዜና ዘገባዎች ገልጸዋል። አድማጮች፣ ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጀች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኤደል ልመልሳችሁ። የካቢና መርሃ ግብር ይቀጥላል። ስመኝሽ የቆየን ለዜናዎቹ እናመሰግናለን። አስተናጋጃችው ኤደን ገረሞ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ 54 የአማራ ብሔር ተወላጆች በአንድ ትምህርት ቤት ውስጥ በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትላንትና እለት ባወጣው መግለጫ አስታውቋል። ይህ ቁጥር እስካሁን የተቆጠረውን አስክሬን መሰረት ያደረገ እንደሆነም ጠቅሶ ቁጥሩ ሊጨምርም ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያትም ጸጥታውን ለመጠበቅ ትልቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ለት ቦታውን ለቆ መውጣቱና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጹ አምነስቲ፣ እሁድ እለት ህጻናት፣ እናቶችና አዛውንቶችን ለስብሰባ ትፈለጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸውና እንደ እንደጨረሷቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦችን ጠቅሶ በመግለጫው ይፋ አድርጓል። አባቱና እህቱ የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ኢንተርናሽናል ወንድሙን የወንድሙን ባለቤትና ሶስት ልጆቻቸውን በአንድ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሀን በሰጡት መግለጫ የሟቾች ቁጥር ሰላሳ ሁለት ነው ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብት ጉዳዮች አጥኚ የሆኑትን አቶ ፍስሐ ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሐ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት ሀምሳ አራት የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን ከጥቃቱ የተረፉትን በእማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እያመሰገንን፣ እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን። ይዘልስትልን ሲሆን ትናንትና ያን ያወጣነው መግለጫ የሚለው በዚህ በጉሊሶ ወረዳ ምዕራብ ወለጋ ዞን ከዋ ቀንጋ ቀበሌ ውስጥ የሚኖሩ ነዋሪዎች ከሁለት ጀምሮ እዛ አካባቢ የሚንቀሳቀሰው የታጠቀ ኃይል ቁጥጥር ስር ውለው ነበር። የመከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ ሁለት ለት ከሰዓት ወደ አስራ አንድ ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስዷቸው በጥይትና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች ገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ ሀምሳ አራት ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይረውናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ሕጻናት፣ ሴቶችና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ጉራፈርዳ አካባቢ፣ በደቡብ ክልል ሌሎች አካባቢዎችም፣ በሶማሌ ክልልም እንደዚሁ ችግር ነበር። ቤኒሻንጉልም እንደዚሁ ኢትዮጵያ መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህም ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይህ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድነው የተነሳው? መነሳቱ በምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው። አንደኛው ሀሳባችን በተለያዩ የመንግስት መገናኛ ብዙሀንም ሲገለጽ እንደነበረው፣ እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው የእናንተ መግለጫ። በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን። ከአካባቢ ሰዎች እንዳረጋገጥኩ ነው ና እንደሰማ ነው ያቺ ዋቃንቃ የምትባል አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩባትን የሰፈሩበትን ታሪክ የሚታወቅ ነው። በፊት ከዚህ ከነበረው ድርቅጋ መንደር ምስረታ ተብሎ የሰፈሩ ናቸው እና የአካባቢው ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ ግን በዛች ስፔሲፊክ በዛች የተወሰነች ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩ እና ይሄ መጀመሪያም ጥቃት እንዳልሆነ መከላከያ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው በዛ ምክንያት የነበረውን የፀጥታ ችግር ለማረጋጋት የገባ ጸጥታ አካል ነበር። እሱ ለተወሰነ ጊዜ ገብቶ ሲለቅ ነው የተፈጠረው። እና የአካባቢ እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግተናል፣ ሙሉ ለሙሉ ማለት ነው። ይሄ ጥቃት የተፈጸመውም ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ዕለት በነበረው ሁኔታ ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደ ገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው። የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል። እነዚህ የኦሮሞ ነጻ አውጪ ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው፣ የመከላከያ ሰራዊት መጥሎ ከወጣ በኋላ አካባቢውን ተቆጣጥረዋል። በራተኛ ቁጥጥር ስር ነው የሚለውን ነገር ለሕዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ኃይሎች ናቸው እነዚህ ሰዎች፣ ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደማይችል ያቁታል ወይም ደግሞ የለም። ስለዚህ የተጠራውን ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩ በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል። ኦልሬዲ የቀሩት ጥቃት አይደርስባቸውም አያደርሱባቸውም ብለው የቀሩት ወጣቶች፣ ሕጻናት፣ ሴቶች ና በእድሜ የገፉ ሰዎች ናቸው ወደዛ የሚሄዱት ና ሲጠሯቸውም እንደዛ ነው ገምጠው የሄዱት። ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት አስቀድመው ከሸሹት ውጪ የደረሰው አደጋ የተረፉ ሰዎች አሉ። ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሰውባቸዋል እና ወደ ሕክምና ወደ ሌላ አካባቢም ሄደዋል። የተወሰኑ በትንሽ በቁጥር የተረፉ ሰዎች እንዳሉ ግን ከዛ ውጭ ግን በሙሉ የነበሩ ሰዎች እንደሞቱ ነው የሚነገረው። ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ? ቆስለው ተረፉ ብለው የነገሩን ትናንትና በነበረው መረጃ ማሰባሰብ አንድ እሱም ለህክምና ወደ ሌላ ቦታ ይሄዷል። ስልክ ነውም ብለውኛል። በጣም ለማን ያስፈልገ ነበር ግን በነገራችን ለግድ ያውዘርቶሬት ላይ የተፈጸመ እንጂ የሸሹ ሰዎችንም ሞቱ ሰዎች አሉ። የሸሹ ሰዎች ተከተለ የገደሏቸው ጫካ ውስጥ የተገኙ ስቲል እስከሬን የመሰብሰብ ነገር ነበረ እና ቁጥሩ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬም ነገም ተከታትለም የምናየው ይሆናል። እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል? መፈናቀል አልነበረም? ተኩሱ እናንትኑ በሌሊትም ሲቆይ እንዳደረና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው። ሸሽቶ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማትረፍ። እነሱ ሰዎች እዛው አደሩ። የኦሮሚያ ፖሊስ ገባ ናቸው እዛው የተፈናቀሉ ነው። ግን እዛው ቦታቸው ላይ ሆነው ግን ተፈናቅሏል። ምክንያቱም ብዙ ሰው ብዙ ቤቶች ተቃጥለዋል። ይህ ግድያ ከተፈጸመ በኋላ ንብረታቸው ተዘርፈዋል። ቤቶቻቸው ተቃጥሏል። የተረፉትን ነገሮችና ወደ ሌላ ቦታ አልሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው ብዙ ብዙዎቹ መኖሪያ ቤት ናቸው እንደተቃጠለ። ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ ሀምሳ አራት ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በወጣው መግለጫ ሰላሳ ሁለት ወይም ሰላሳ አራት ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ የአማራ ብሔራዊ ንቅናቄ ወይም አብን ደግሞ ቁጥሩን ወደ ሁለት መቶ ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩኝ። ይህን ቁጥር ያገኘ ነው እንግዲህ ከነዋሪዎቹ ነው፣ እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው። የአካባቢ ነዋሪዎች ነው በመጠርፈው እና እዛ አካባቢ ያገኟቸውን እዛም፣ ያ ትምህርት ቤት ውስጥ ያ ያገኟቸውን አስከሬኖች ቆጥረው የነገሩንን ነው። ጠዋት ሲንጀምር ወደ አምሳ አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው። መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅ በት ወደ ማታ ላይ እንደገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል፣ ቁጥሩ አምሳ አራት ደርሰዋል ብለዋል። ቦታ ላይ ካሉ ሰዎች እና የሞቱ ሰዎችን በማንሳት ላይ ካሉ ሰዎች ነው ይህ መረጃ ያገኝ። ሰላሳ ሁለት የሚለው ቁጥር ከኢትዮጵያ ሰብአዊ መብት ኮሚሽን የተገኘ ይመስለኛል። እነሱ ደግሞ ያጣሩበት መንገድ ሊኖር ይችላል፣ ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር። ግን ለመደምደም ያህል እኛ ቁጥሩን ያገኘነው ቦታ ላይ ካሉና የሞቱትን ሰዎች በመሰብሰብ ስራ ያሉ የአካባቢ ነዋሪዎች ናቸው። ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበርና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ በእድሜ በጾታ ለይታችሁ ያገኛችሁት ውጤት አለ? እና ጊዜ በእድሜ አልለየናቸውም። ምክንያቱም ያው ሰዎቹም በጣም ከፍተኛ ሐዘን ላይ ናቸው። ግን ለምሳሌ አንድ ሰው ወንድሙ፣ የወንድሙ ሚስትና የወንድሙ ልጆች ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረን አለ። ሌላኛው አባቱን፣ የሚስቱ አያት እና እንደዚሁ እህቱ ደግሞ በቅርብ ያገባች እህቱ እንደዚህ እንደሞተችበት ነገረን አለ። ይህ እንግዲህ የተሟላ አይደለም፣ ምክንያቱም ከዚህ በላይ እንደሞቱባቸው ኖሮ ይችላሉ። እኛ ቀዳሚ ስልካቸውን አይነን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶችና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክትሞች ወይም ተጎጂዎች። ከአቶ ፍስሀ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶውን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር እነሱ እዚህ ውስጥ የለንበትም ብለዋል። ተማሪዎቹ ደግሞ ቦታው ላይ የነበሩ የነበሩና ጉዳት ደርሶብናል ለሚሉት ሰዎች ደግሞ የመጡ ታጣቂዎች ራሳቸውን ኦነግ ሸኔ ነን ብለውናል እና አካባቢያችን በኦነግ ሸኔ ቁጥጥር እንደዋለ ወይም ደግሞ በጦር ቁጥጥር እንደዋለ ነግረውናል። ስለዚህ እነዛ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው ሰዎች የጠሩት እነሱ ናቸው አይደሉም፣ በእርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነው ብለው ያሉ ሰዎች ናቸው። የሚያደርጉት ሰብአዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሀ ተክሌ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲህ ያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት ፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ገጻቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም። ጽዮን ግርማንና እንግዳዋን እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በጉጉት የሚጠበቀው አርባ ስድስተኛው የአሜሪካ ፕሬዝዳንታዊ ምርጫ የመጨረሻ የድምፅ መስጫ ቀን ነው ዛሬ። እስከ ዛሬዋ እለት ድረስም ከመቶ ሚሊየን በላይ አሜሪካውያን ድምፃቸውን መስጠታቸው ታውቋል። ሀብታሙ ስዩም በአርሊንግተን ቨርጂኒያ ሴንትራል ቤተ መጻሕፍት የምርጫ ጣቢያ በጠዋት ተገኝቶ በዚያ የሚገኙ መራጮችን ስለ ምርጫው ሂደት አነጋግረው ነበር። ጠናስጥልን መላለም በትኩረት ከሚከታተላቸው ፖለቲካዊ ሁነቶች መካከል አንዱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ነው። ዘንድሮ ላይ ሪፐብሊካኑ ዶናልድ ጄ ትራምፕና ዲሞክራቱ ጆ ባይደን እየተፎካከሩ ይገኛሉ። በሚሊዮኖች የሚቆጠሩ አሜሪካውያን በሀገሪቱ ውስጥ በሚገኙ 50 ግዛቶች ድምፃቸውን እየሰጡ ይገኛሉ። በእርግጥ ከዛሬ ቀን በፊትም ወደ 100 ሚሊዮን የሚጠጉ አሜሪካውያን ድምፃቸውን ሰጥተዋል። ነገር ግን የሀገሪቱን ፕሬዚዳንትና ምክትል ፕሬዚደንት በመወሰን ረገድ ትልቅ ሚና የሚጫወተው ኤሌክቶራል ኮሌጅ ወይንም ደግሞ የመራጮች ስብስብ የተሰኘው ተቋም ነው። 538 አባላት አሉት። ቢያንስ አንድ ፕሬዚደንት ፕሬዚደንት ሆኖ ለመሾም 270ውን ድምፅ ማግኘት ይጠብቅበታል። ከጥቂት ሰዓታት በኋላ የዚህ አመት ፕሬዚደንታዊ ምርጫ አሸናፊ ይፋ ይሆናል ማለት ነው። ዘንድሮ ላይ በአሜሪካ የምርጫ ታሪክ ውስጥ አዳዲስ ነገሮች ይመዘገባሉ ተብሎ ይጠበቃል። አንደኛው በመራጮች ቁጥር የዘንድሮ ምርጫ ከፍተኛውን ያስመዘግባል ተብሎ ይጠበቃል። ቀደም ብዬ እንደነገርኳችሁ ወደ መቶ ሚሊዮን የሚጠጉ ሰዎች እስካሁን ድረስ መርጠዋል። ከሳምንታትና ከቀናት በፊት ባለው በፖስታ ቤት በኩል እንዲሁም ደግሞ በአካል በመገኘት በተለያዩ ቦታዎች ድምፃቸውን ሰጥተዋል። ጆ ባይደን የዚህ ውድድር አሸናፊ ከሆኑ በሀገሪቱ ታሪክ ውስጥ አንጋፋው ፕሬዚዳንት ይሆናሉ ማለት ነው። ምክትላቸው ደግሞ መጀመሪያዋ ሴት ምክትል ፕሬዚደንት የአሜሪካ ሆነው ይሾማሉ ማለት ነው። ዶናልድ ጄ ትራምፕ ካሸነፉ ደግሞ ሀገሪቱን ለቀጣይ አራት ዓመት በድጋሚ ያገለግላሉ ወይንም ደግሞ ያስተዳድራሉ። የአሜሪካ ድምፅ ራዲዮ የዘንድሮውን ምርጫ የሚመለከቱ ትኩስ መረጃዎችን በመደበኛው የራዲዮ ሞገድ በኩል ያቀብላችኋል። እንዲሁም ደግሞ በመደበኞቹ ማህበራዊ መገናኛዎች በኩልም ለእናንተ ይደርሳል። አገራችን አህዱ ቴሌቪዥን እና ራዲዮ ጋር በመተባበር ደግሞ እንዲሁ አዳዲስ መረጃዎች እናደርሳችኋለን። በኢትዮጵያ አቆጣጠር ከጠዋቱ አንድ ሰዓት እስከ ሁለት ሰዓት ድረስ ደግሞ ልዩ የምርጫ ዘገባ ይኖረናል። አብራችሁ እንድትቆዩ አስቀድመን እንጋብዛለን። በአሁኑ ጊዜ የሚገኘው በአርሊንግተን ሴንትራል ላይብራሪ ወይም ደግሞ ማዕከላዊ ቤተመጻሕፍት ውስጥ ነው። እዚህ የሚገኘውን የምርጫ ሂደት እየተከታተልን ነው። ኢትዮጵያውያንን ካገኘን እንዲሁ ወደ እናንተ አምጥተን የተወሰነ ቃለ ምልልስ ለማድረግ እንሞክራለን። አብራችሁን ስለምትሆኑ እናመሰግናለን። የዘንድሮው የ2020 የጎርጎሳውያኑ ዘመን የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አሸናፊ ማን ይሆናል? ዶናልድ ጄ ትራምፕ ወይንስ ጆ ባይደን? ከጥቂት ሰዓታት በኋላ ይታወቃል። የአሜሪካ ድምፅ ራዲዮ እየተከታተለ መረጃዎቹን ያቀብላችኋል። ሀብታሙን ስዩም ነበርኩኝ። አብራችሁን ስለምትሆኑ እናመሰግናለን። ስዩምን ለዘገባው እናመሰግናለን። አሁን ደግሞ ወደ ሌላ ዘገባ እንሻገር። የቀድሞ የአሜሪካ ምክትል ፕሬዚዳንትና ዛሬ በሚካሄደው ፕሬዚዳንታዊ ምርጫ ፕሬዝዳንት ዶናልድ ትራምፕን የሚፎካከሯቸው የዴሞክራቲክ ፓርቲዎቹ ጆ ባይደን ምርጫውን ካሸነፉ የሀገሪቱ አርባ ስድስተኛ መሪ ይሆናሉ። ባይደን ራሳቸውን ለዋይት ሀውስ ፉክክር ሲያቀርቡ ይህ ሶስተኛ ጊዜያቸው ቢሆንም በፓርቲያቸው ታጭተው ለውድድር ሲወከሉ ግን የመጀመሪያቸው ነው። የባይደንን ረጅም የፖለቲካ ጉዞ በአጭር የሚያስቀኝ ዘገባ ኬን ብሬድማን አድርሶናል። ስመኞሽ የቆየ እንደሚከተለው ታቅርበዋለች። የ ሰባ ስምንት ዓመቱ የቀድሞ የአሜሪካ ምክትል ፕሬዝዳንትና የዲሞክራቲክ ፓርቲው እጩ ተፎካካሪ ጆ ባይደን የዛሬውን ምርጫ ካሸነፉ በዕድሜ የገፉ የአሜሪካ አንጋፋው ፕሬዝዳንት ይሆናሉ አሁን ያለውን የትራምፕ አስተዳደር ከልማዳዊው አሰራር ያፈነገጠ ነው የሚሉት ባይደን የፖለቲካ ህይወታቸው የሚጀምረው እንደ አውሮፓውያን አቆጣጠር በ1972 ዓ.ም ከዴላዌር ዩኒቨርሲቲ ና ሲራኪዩስ የህግ ትምህርት ቤት ተመርቀው እንደወጡ ነው። በወቅቱ የ29 ዓመት ወጣት የነበሩት ባይደን በዛ ዕድሜያቸው ለአሜሪካን ሴኔት መመረጥ ከቻሉ ጥቂት ወጣት የህግ አውጪዎች አንዱ መሆን ችለው ነበር። ምርጫውን ካሸነፉ ከጥቂት ሳምንታት በኋላ ግን ለገና በዓል ገበያ ወጥተው የነበሩት ባለቤታቸው ኔይሊያ እና የአንድ ዓመት ልጃቸውን በመኪና አደጋ አጡ። ባይደን ከአደጋው በኋላ የቀሩትን ሁለት ወንዶች ልጆቻቸውን ለማሳደግ ከሴኔት ለመልቀቅ አስበው የነበረ ቢሆንም በምትኩ ግን በየቀኑ አንድ ሰዓት ተኩል የሚፈጀውን ከዴላዌር ወደ ዋሽንግተን የሚወስደውን መንገድ እየተመላለሱ ልጆቻቸውን አሳደጉ። ከዛ በኋላ በተደጋጋሚ ስድስት ጊዜ በመመረጣቸውም ለቀጣዮቹ 36 ዓመታት በሴናተርነት አገልግለዋል። ባይደን የመጀመሪያ ባለቤታቸውን ከተነጠቁ ከበርካታ ዓመታት በኋላም በመምህርነት ያገለገሉ ከነበሩት ጂል ጃኮብ ትሬሲን ጋር ትዳር መስርተው አንዲት ሴት ልጅ ወልደዋል። እንደ አውሮፓውያኑ አቆጣጠር በ1987ና በ2007 ዓ ም ለፕሬዝዳንትነት ለመወዳደር ሞክረው የነበሩት ባይደን ሁለቱንም ጊዜ በቂ ድጋፍ ባለማግኘታቸው ሳይመረጡ ቀርተዋል። ከ2007ቱ የምርጫ ውድድር ራሳቸውን ካገለሉ በኋላ ግን በወቅቱ ተወዳዳሪ የነበሩት ባራክ ኦባማ የውድድር አጣማሪ እንዲሆኗቸው ጠይቀዋቸው ሁለቱ እጩዎች በ2008 የተካሄደውን ምርጫ አሸንፈዋል። በ2012ም በድጋሚ በመመረጣቸው ባይደን ለስምንት ዓመታት የኦባማ ምክትል ፕሬዝዳንት በመሆን አገልግለዋል። በሴናተርነታቸው ወቅት ባይደን ትልቅ ሚና ያለው የውጭ ግንኙነት ቋሚ ኮሚቴ ውስጥ ለረጅም ጊዜ አባል የነበሩ ሲሆን ሁለት ጊዜ ደግሞ በሊቀመንበርነት ተመርጠዋል። በ1991 የነበረውን የፋርስ ጦርነት ሲቃወሙ፣ በ2003 የተካሄደውን የኢራቅ ወረራ ደግፈዋል። በኦባማ አስተዳደር ስር ሆነው አሜሪካ በኢራቅ ላይ የምታራምደውን ፖሊሲ የቀረጹት ባይደን በ2011 ዓ ም የአሜሪካ ወታደር ከኢራቅ እንዲወጣ ማስችለዋል። ባይደን በ2011 በኔቶ የተመራው ጦር ወደ ሊቢያ እንዲገባ በመደጋፋቸውም ይታወቃሉ። ባይደን የዛሬውን ምርጫ ካሸነፉ አስተዳደራቸው የዘር እኩልነትን በማስፈንና የሴቶችን መብት በማራመድ ፖሊሲዎች የኦባማን ስምንት ዓመታት ሊመስሉ ይችላሉ። የትራምፕ አስተዳደር የዋሽንግተንን ጥቅም አያስጠብቁም በማለት አሜሪካንን ያገለሉባቸውን ዓለም አቀፍ የንግድ የኒውክሌር፣ የአየር ንብረትና የመሳሰሉት ስምምነቶች ባይደን መልሰው ሊያጸኗቸውና የአሜሪካን የውጭ ግንኙነቶች ሊያጠናክሩ ይችላሉ ተብሎ ይጠበቃል። በሀገር ውስጥም በተለይ በወቅቱ ላለው የኮሮና ወረርሽኝ መስፋፋት ትራምፕን ተጠያቂ የሚያደርጉት ባይደን ከተመረጡ ሆነ ብለው የሚሰራጩትን ሀሰተኛ መረጃዎች አስቁመው የሕዝብ ጤና የሚመለከቱ ውሳኔዎች በፖለቲከኞች ሳይሆን በጤና ባለሙያዎች እንዲሰጡ እንደሚያደርጉም ቃል ገብተዋል። አድማጮቻችን ከጋቢና ቪኦኤ ጋር ለነበራችሁ ቆይታ እያመሰገንን የዛሬ ምሽት ዝግጅታችንን እዚህ ላይ አጠናቀቀን። አስተያየቶቻችሁን በፌስቡክ ቪኦኤ አማሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። በፌስቡክ ገጻችን ላይ በመግባት የአሜሪካን ምርጫ በተመለከቱ በቀጥታ የምናስተላልፋቸውን ዝግጅቶች እንድታዩ እንጋብዛለን። አብረናቸው ያመሸነው ትዝታ በላቸው፣ በፕሮግራም አርትኦት ኤልያስ አስማረ፣ በቅንብር ስመኞሽ የቆየ በዜናዎቹ እኔ ኤደን ገረመው ደግሞ በመስተንግዶ ነበር ነበር፤ በዚሁ እንሰናበታችኋለን ሄደ ደህና ሁኑ